አድማጮች፣ አሁን ወደ ዕለቱ አብይ ርእስ የኢትዮጵያ መንግስት አዲሱን ዓመት ምክንያት በማድረግ ሁለቱን ስዊድናውያን ጋዜጠኞች ጨምሮ 1923 የሕግ ታራሚዎችን በይቅርታ እንዲፈቱ መወሰኑን የፍትህ ሚኒስትሩ አቶ ብርሃን ኃይሉ ማስታወቃቸው ተዘግቧል። በሽበርተኝነት ተከሰው የታሰሩ የተቃዋሚ ፖለቲካ ፓርቲ መሪዎችና ኢትዮጵያውያን ጋዜጠኞች ጉዳይ ግን ለይቅርታ ቦርዱ አለመቅረቡን ሚኒስትሩ ተናግረዋል። እስክንድር ፍሬው ዛሬ ማምሻው ላይ የተሰጠውን ጋዜጣዊ መግለጫ ተከታትሎ ቀጣዩን አድርሶናል። የኢትዮጵያ የፍትህ ሚኒስትርና የይቅርታ ቦርዱ ሰብሳቢ ብርሃን ኃይሉ ዛሬ አመሻሽ ላይ ለጋዜጠኞች እንዳሉት ነገ ከተለያዩ ማረሚያ ቤቶች በይቅርታ የሚፈቱት ዜጎች ቁጥር 1973 ነው። 619 ከአዲስ አበባ ማረሚያ ቤቶች፣ 282 ከዘዋይ ማረሚያ ቤት፣ 893ቱ ከሸዋሮቢት ማረሚያ ቤት እንደዚሁም 129 ከድሬዳዋ ማረሚያ ቤት የሚለቀቁ መሆናቸውን አስረድተዋል። ለእነዚህ ታራሚዎች ይቅርታ የተደረገውም የዘመን መለወጫ በዓሉን ምክንያት በማድረግ እንደሆነ ገልጸዋል። ከአራቱ ማረሚያ ቤቶች የቀረቡት የይቅርታ ማመ መልከቻዎች 2356 መሆናቸውን የተናገሩት ሚኒስትር ብርሃን ኃይሉ በተለያዩ መስፈርቶች ቅድሚያ የተሰጣቸው በይቅርታ እንዲፈቱ መወሰኑን አስታውቀዋል። ከመስፈርቶቹ መሀልም የጠቀሷቸው አሉ። ዋነኛ መስፈርት የተደረገው የስርዓት ጊዜያቸውን ግማሹን ያህል ቢያንስ ግማሹን ያህል የጨረሱ መሆናቸውን የማረጋገጥ ነው። ይሄ ማለት ምንድን ነው? በማረሚያ ቤት ቆይታቸው መጸጸታቸውን የህግ የበላይነት ለማስከበርም የተጣለባቸውን ቅጣት በከፊልም ቢሆን መፈጸማቸውን ለማረጋገጥ እድል ስለሚፈጥር ነው። በማረሚያ ቤት ቆይታቸው ግማሽና ከግማሽ በላይ እስር ጊዜያቸውን ማሳለፋቸው ብቻ ሳይሆን ጥሩ ስነምግባር የነበራቸው መሆኑ፣ ራሳቸውን ከወንጀል ድርጊት አላቀው በስልጠናና በትምህርት ማሻሻል የቻሉ ሆነው መገኘታቸው በኢትዮጵያ መንግስት ሽብርተኛ ተብሎ ከተሰየመው የኦጋዴን ብሔራዊ ነጻ አውጪ ግንባር ጋር በማበርና በህገ ወጥ መንገድ ወደ ሀገር ውስጥ በመግባት ወንጀል የተፈረደባቸው ሁለት ስዊዲናውያን ጋዜጠኞችም በዚሁ ይቅርታ በነገ ውለት ይፈታሉ። የጋዜጠኞቹ ዮዋን ፔርሶንና ማርቲን ሽብዬ የይቅርታ ጥያቄ የታየው ቀደም ብሎ መሆኑንና በጠቅላይ ሚኒስትር መለስ ዜናዊ የታምኖበትም ወደ ቦርዱ መመራቱን አቶ ብርሃን አስታውሰዋል። የይቅርታ ጥያቄ ለመንግስት አቅርበዋል። የይቅርታ ጥያቄያቸውን በወቅቱ ለመንግስት አቅርበዋል። ለክቡር ጠቅላይ ሚኒስትር ነው ያቀረቡት። ክቡር ጠቅላይ ሚኒስትሩ ጥያቄያቸውን ወደ እኛ ልከውታል። ምክንያቱም ኃላፊነቱ ያለው የይቅርታ ቦርድ ስለሆነ ጉዳዩን መርምሮ ውሳኔ ሀሳብ ለፕሬዚዳንቱ የሚያቀርበው እሱ ስለሆነ ወደዚህ ልከውታል። እኛም ጉዳዩን ስናየውና ስናጤነው ከቆየን በኋላ በይቅርታ ቢለቀቁ ሊጠቅም ይችላል የሚል መደምደሚያ ላይ በመድረሳችን የውሳኔ ሀሳቡን በሐምሌ ወር ውስጥ ለአገሪቱ ፕሬዚዳንት አቅርበናል። ጉዳዩ እዛም ከታየ በኋላ ፕሬዚዳንቱ ስምምነታቸውን ገልጸዋል። አፈጻጸሙን በሚመለከት ስምምነት ከደረሰበት በኋላ ከዘመን መለወጫ ጋር አብሮ ተግባራዊ ይሆናል የሚል አቋም ስለተወሰደ ተግባራዊ የምናደርገው አሁን ነው፣ ከሌሎቹ ይቅርታዎች ጋር። ሌሎችም እንደዚ የተንጠባጠቡ ጉዳዮችን በፊት ከሰጠነው በተጨማሪ በቅርብ ወራት የተሰጡትን ሰብሰባ ግን ወደዚህ ያመጣንበት ሁኔታ አለ። ስለዚህ እነዚህ ሁለት ሰዎች የቅርታ ጉዳይ አስቀድሞ ያለቀ ነው ጠቅላይ ሚኒስትሩ በሕይወት በነበሩበት ጊዜ ስምምነት የሰጡበትና አቅጣጫ ያስቀመጡበት ነው። ያንን የሰጡትን ስምምነትና ያስቀመጡትን አቅጣጫ ነው ተግባራዊ ያደረግ ነው። አዲስ ውሳኔ አይደለም ማለት ነው። በሽብርተኝነት ተፈርዶባቸው በማረሚያ ቤቶች የሚገኙ የተቃዋሚ ፓርቲ አመራሮችና ኢትዮጵያውያን ጋዜጠኞች ጉዳይ በዚህ ይቅርታ ውስጥ እንዳልተካተተ ሚኒስትሩ ጠቁመዋል። ለቦርዱ የቀረበ ጥያቄ አለመኖሩንም አብራርተዋል። ሌሎች ጋዜጠኞችን በሚመለከት ያነሳቸኋቸው ጥያቄዎች ዋናው የእነሱ ጉዳይ ያው ሲቀርብ ነው የሚታየው። እስካሁን የቀረበ ነገር እኔ አላስታውስም። ነገር ግን ምንድን ነው በማናቸውም ጊዜ የመንግስት አቋም የህግ የበላይነትን የማስከበር መርህ ነው የሚከተለው። ከማንም ጋር ቂም በቀልና ቁርሾ አይፈልግም። በተደራጀ መንገድ የትጥቅ ትግል ውስጥ የገቡ የፖለቲካ ፓርቲዎችም ሆኑ ሌሎቹም ህገ መንግስቱን አክብረውና ለህገ መንግስቱ ተገዢ ሆነው በሰላማዊ መንገድ ትግል ለማካሄድ ዝግጁ እስከሆኑ ድረስ መንግስት በማናቸውም ጊዜ የሰላም እጆቹ የተዘረጉ ናቸው የሚል የክቡር ጠቅላይ ሚኒስትራችን አስተምሯል። ስለዚህ በማናቸውም ጊዜ ለህዝቦችና ለሀገራችን የሚጠቅም ሆኖ እስከ ተገኘ ድረስ የሚቀርቡ ጥያቄዎችን ለማስተናገድ ፖለቲካዊ ቁርጠኝነቱም ሆነ ተግባራዊ እንቅስቃሴው አለ። ስለዚህ የእነዚህ ሰዎች ጉዳይ የመጨረሻ መልክ መያዝ መቻል አለበት። ለሌላው እንደምናደርገው ሁሉ ለሀገርና ለህዝብ ይጠቅማል ተብሎ በሚታመንበት ጊዜ ጥያቄው ከቀረበ፣ እዚህ ግን ላይደረግ ይችላል። እስካሁን ስላልቀረበ ግን እናይታየም ነገር ስላልሆነ ለዛሬ የምንገልጸው ነገር አይደለም። ቦርዱ የይቅርታ ጥያቄዎችን የሚቀበለው እና የሚመረምረው ለዘመን መለወጫ በዓል ብቻ እንዳልሆነ ያስታወሱት አቶ ብርሃን ኃይሉ አመቱን ሙሉ ተመሳሳይ ስራ ሲሰራ መቆየቱን ተናግረዋል። የዛሬውን ሳይጨምር በተጠናቀቀው አመት ብቻ ሁለት ሺ ዘጠኝ መቶ ታራሚዎች በይቅርታ እንዲፈቱ መደረጉንም ጠቅሰዋል። ከፌዴራል መንግስቱ በተጨማሪ በተለያዩ ክልሎችም በተመሳሳይ ሁኔታ የሚፈቱ ታራሚዎች እንዳሉም አቶ ብርሃን ኃይሉ አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።